ሳይንስና ሕብረተሰብ ነጭ፣ ግራጫ፣ ጥቁር ለኮምፒውተሩ ዓለም እኒህ የቀለማት ስያሜ ብቻ አይደሉም። የድርጊት ተምሳሌቶችም ናቸው። እኒህን ቀለማት ከባርኔጣ ጋር አጣምሮ መግለጽ የተለመደ ነው። የዘርፉ ሰዎች የኮምፒውተር በርባሪዎችን እንደ የብጤታቸው ለመለያየት ይጠቀሙባቸዋል። ጥሩ አድራጊዎቹን ባለነጭ፣ ጉዳት አድራሾቹን ባለጥቁር፣ እንደዚሁ መሀል ላይ የሚዋልሉትን ባለግራጫ ባርኔጣ ሲሉ ይጠሯቸዋል። ቆብና ቀለማት ከቴክኖሎጂ ጋር እንዴት ቢዛመዱ ነው ለሚል ጠያቂ መልሱ የተውሶ ነው የሚል ይሆናል። የኮምፒውተር ሰዎች የነጭ ጥቁር ባርኔጣን ሐሳብ የተበደሩት በ1950ዎቹ ተወዳጅ ከነበሩት የዌስተርን ፊልሞች ነው። በእነዚህ ፊልሞች ላይ ጥሩን ገጸ ባህሪ ወክለው የሚጫወቱት ተዋኞች ነጭ ባርኔጣ፣ በተጻራሪው የሚቆሙቱ ደግሞ ጥቁር ባርኔጣ ማድረግ ያዘወትሩ ነበር። የኮምፒውተሩ ዓለም ታዲያ ይህንን ተምሳሌታዊነት በመውሰድ ዋይት ሃት ፣ ግሬ ሃት እና ብላክ ሃት ሃከርስ በሚል የኮምፒውተር በርባሪዎችን ጎራ ለመለየት ተጠቅሞበታል። ኑሮውን በአሜሪካ ያደረገው የኮምፒውተርና ኢንፎርሜሽን ደህንነት ባለሙያው ፍጹም አሳልፍ የዛሬው ፕሮግራማችን ማጠንጠኛ ስለሆኑት ዋይት ሃት ሃከርስ ምንነት ይተነትናል። ሀከርን በቀላል ትርጓሜ በማስረዳት ይንደረደራል። መጀመሪያ ደረጃ ሀከር ማለት ማንኛውም ሰው የሆነን እቃም ሊሆን ይችላል ኮድም ሊሆን ራ ማሰራት ሲችል በትንሽ አዲሽናል ለውጥ ወይም ሞዲፊኬሽን ቢላ ወስደህ ለምሳሌ ላይክ ብሎን መፍቻ ካደረግከው አይነት ኮንሴፕት ነው ሀከር ማለት ዋይታት ሀከር ማለት በዋናነት ፕሮግራመሮች ወይም ኢንፎርሜሽን ሴኩሪቲ ፕሮፌሽናሎች ሆነው ሶፍትዌር ላይ ኦፕሬቲንግ ሲስተም ላይ ሀርድዌር ላይ የተለያየ ነገር ላይ ያለውን ድክመት ዲስከቨር አድርገው በሪሰርች በተለያየ መንገድ ያንን ለሚሰራውና ሪስፖንስብል ለሆነ ድርጅት ለመጥፎ ስራ ያውላል ተብሎ ለማይገመት ወይም ያንን ፕሮዳክት ለሰራው ካምፓኒ በነፃ የሚሆን በክፍያ የሚሰጡ ናቸው። ዋይታት ሀከርስ ማለት ለምሳሌ ማይክሮሶፍት ወርድ ከሆነ ችግር ያለበት እኛ ኮምፒተር ላይ የምንጠቀመው እና አንድ ችግር ችግር ካገኙ ያንን ለማይክሮሶፍት ሪፖርት ስታደረግ ዋይት ሃት ሀከር ነው። የዋይት ሃት ሃከርስ ዋና ዓላማ ለሶፍትዌር አምራችም ሆነ ለድርጅት ለኔትወርክ ባለቤትም ሆነ ለሚገባው ሰው ችግሮችን ፈልፍሎ አውጥቶ ማሳወቅ ነው። እንደ ፍጹም አባባል እነዚኞቹ እንደ ብላክ ሃት ሃከርስ የብርበራቸውን ግኝት ለመጥፎ ዓላማ አይውሉትም። ሀከርስ ብዙውን ጊዜ አንድ ሶፍትዌር የተጻፈበትን ኮድ ሰብረው መግባት የሚችሉ ተደርገው ይወሰዳሉ። ፍጹም ግን ኮዱንም ሳያዩ ችግር ማግኘት የሚችሉ አሉ ይላል። የተለያየ ኔትወርክ ዘዴዎች አሉ ችግር ወይም ክፍተት የምትፈልግባቸው ሰው እነሱን ፈልገህ እንደ ኔትወርክ ኢንፎርሜሽን ሴኩሪቲ ፕሮፌሽናል መሆን ትችላለህ። ከዛ ዋይት ሃት የምትሆነው መቼ ነው? የቀጠረህ ድርጅት ወይም ኦርጋናይዜሽን ሙሉ ለሙሉ ፈቅዶልህ ክፍተታችንን አሳዩን ወይም ምን ድክመት አለብን ስትባል ቁጭ ብለህ የተለያዩ ቱሎችን ወይም የሚችሉ ችሎታዎችን ተጠቅመህ ክፍተቱን አግኝተህ ይሄ ይሄ ይሄ ክፍተት አለባችሁ አታከር ከመጣ ወይም መጥፎ ወይም ብላክ ሀት የሚባሉት ሀከሮች ከመጡ በዚህ በዚህ መግባት ይችላሉ ስትል ዋይት ሀት ሀከር ትባላለህ ማለት ነው። በተለያዩ ጊዜያት የዋይት ሀት ሀከርነት ሚናዎችን መወጣቱን የሚናገረው የአዲስ አበባው ዳንኤል እሸቱ ራሱን ከኋለኞቹ ምድብ ያስቀምጣል። በኢትዮጵያ ባለው የኢንተርኔት ችግር ምክንያት ብዙዎቹ ስራዎቹ በሀገር ውስጥ ባሉ ድርጅቶች የተገደቡ እንደሆነ ይናገራል። ከዌብሳይቶችና አፕሊኬሽኖች ይልቅ የሲስተም ችግሮችን ወደ ማግኘት እንዲያዘነብል የተገደደውም ፈጣን ኢንተርኔት ባለማግኘቱ እንደሆነ ያስረዳል። ሆኖም ባለችው ቀዳዳ ተጠቅሞ ከአንዳንድ የውጭ ድርጅቶች ጋር የሰራው ስራ ውጤታማ እንደሆነ ይገልጻል። የ20 ዓመቱ ዳንኤል የዘርፉን እውቀት ያዳበረው በራስ ጥረትና በንባብ ነው። ወደ ሀኪንግ ፍቅር የተሳበው ገና የስምንተኛ ክፍል ተማሪ እያለ የዛሬ ስድስት ዓመት ገደማ ነው። አዳጊ ሆኖ ያዘወትረው የነበረው የኮምፒውተር ጌም ጨዋታ ስለ ሀኪንግ ለማወቅ ጉጉት እንዳሳደረበት ያስረዳል። ኢትዮጵያ ውስጥ ጌም አይሸጥም፣ ሶፍትዌሮች አይሸጡም። ማለት ኢንተርናሽናሊ ስንገዛ በክራክ በኪጀን ምናምን የሚሸጡ እስካሁንም ድረስ እና እነዛ ነገሮች እንዴት እንደሚሰሩ ማለት አክቲቬሽናቸው ኢንትሪግ ያደረገኝ ነበር። እንዴት ነው የሚሰራው? ወይም ካለ ካምፓኒው ፍቃድ ምናምን። በዛው ሳነብ ስለ ክራኪንግ ነው መጀመሪያ ነበር እና ኢንተረስት ደንኩኝ። ማለት አንድን ነገር ከታሰበው ውጭ እንዲሰራ ማድረግ ይቻላል ወይ፣ እንደዚህ አይነት ነገሮችም አሉ ወይ ወደሚለው ገባው እና በዛው ከክራኪንግ ጋር ዳይሬክትሊ ሀኪንግ ያዛል ከዛ ነበር ነገር እና ብዙ ሰው ደግሞ እዛ ነገር ላይ እውቀት ስለሌለው በጣም ሂድን የሆነ ነገር ይመስላል ከኛ ሀገር አኳያ ማለት ነው። ያ ነገር በጣም እየገፋፋኝ መጣ የበለጠ እንድገባበት እንዳነበው። ዳንኤል አሁን በደብረ ብርሃን ዩኒቨርሲቲ የሁለተኛ ዓመት ተማሪ ቢሆንም ከልጅነቱ ጀምሮ ቀልቡን የወሰደውን የትምህርት መስክ አይደለም እያጠና የሚገኘው። በኢትዮጵያ ባሉ የከፍተኛ ትምህርት ተቋማት የኢንፎርሜሽን ደህንነት ትምህርት እንደማይሰጥ የሚናገረው ዳንኤል በምትኩ ተቀራራቢ የሆነውን ኢንፎርሜሽን ሲስተምስ እየተማረ ይገኛል። በኮርስ ደረጃም ቢሆን ግን ስለ ኢንፎርሜሽን ደህንነት ጥቂት እውቀት መቅሰም ችሏል። እስካሁን ከሰራቸው ስራዎች በግለሰቦችና በባለሙያዎች ደረጃ እውቅና ከማግኘት ውጭ በገንዘብ ደረጃ ያን ያህል ተጠቃሚ እንዳልሆነ ያስረዳል። በእርግጥ የዋይት ሃት ሃኪንግ ሲጀመርም በኢንዱስትሪ ውስጥ ክብር፣ እውቅናና ዝና ከማግኘት ጋር የተያያዘ ነበር። ባለሙያዎቹ በዋነኛነት ድርጊቱን የሚያከናውኑት ለሙያው ፍቅር ሲሉ እንደነበር ፍጹም ይገልጻል። ከቅርብ ጊዜ ወዲህ ቢሊዮን ዶላር የሚያንቀሳቅሱ የቴክኖሎጂ ድርጅቶች ችግሮቻቸውን ነቅሰው ለሚያወጡላቸው ለዋይት ሀት ሀከሮች እውቅና ከመስጠት ተሻግረው ዳጎስ ያለ ክፍያም እንደ ማበረታቻ መስጠት ጀምረዋል። በዓለም አቀፍ ድርጅቶች ዘንድ እውቅና ከተቸራቸው ኢትዮጵያውያን ዋይት ሃት ሀከሮች መካከል ከፍ ያለ ቦታውን የያዘው ጳውሎስ ያቤሉ ሳይሆን አይቀርም። ሀያ ዓመት እንኳ ያልደፈነው ጳውሎስ እንደ ጉግል፣ ፌስቡክና ትዊተር ላሉ ድርጅቶች በሰጠው አገልግሎት ተገቢውን እውቅና አግኝቷል። ጳውሎስ ለጉግል ጠቁሞ እንዲስተካከል ካደረጋቸው ክፍተቶች መካከል ጥቃት ፈጻሚዎች የግለሰቦችን የኢሜይል ምልልስ ሰብረው ገብተው እንዲያጠፉ የሚያስችላቸውና የተጠቃሚዎችን ዩቲዩብና ጉግል ፕላስ አድራሻዎችን እንዳሻቸው ማዘዝ የሚያስችላቸው ነበር። ጉግል ለጳውሎስ 1337 ዶላር የወሮታ ክፍያ መክፈሉን ከሁለት ዓመት በፊት አሳውቆ ነበር። ጳውሎስ ተሞክሮን እንዲያካፍል ብንጠይቀውም ለቃለ ምልልስ ፈቃደኛ አልሆነም። የኮምፒውተርና ኢንፎርሜሽን ደህንነት ባለሙያው ፍጹም በዋይት ሃት ሃከርነትም ጭምር ይሰራል። አሁን እየሰራ የሚገኘው ትሪቢዩን ሚዲያ ለተሰኘ 42 ቴሌቪዥን ጣቢያዎችን ለሚያስተዳደር የመገናኛ ብዙሃን ተቋም ነው። የሀኪንግ ድርጊቱ ግን ሕጋዊ መሆኑን ያስረዳል። የምሰራው ሁሉም ስራ በግልም ቢሆን ወይም በመስሪያ ቤትም ቢሆን ወረቀት ተፈርሞ ሎየር የፈቀደው ሁል ጊዜ የተፈቀደ መረጃ ዶክመንት ኖሮን ነው ወደዛ ወደ ሀኪንግ አክቲቪቲ የምንገባው እና እኔ የተጻፈበትን ኮድ አናላይዝ ማድረግ ሳይሆን ድክመቶቹን በተለያዩ ትሎች በኔትወርክ ደረጃ ላይ በአርክቴክቸር ደረጃ ላይ በሶሻል ኢንጂነሪንግ በሚባሉት ላይ ያሉትን ክፍተቶች ለመስሪያ ቤት እና ለግል ፕሮጀክቶች እነሱን እየፈለጉ ሪፖርት አድርገው ከሚጠግኑት ምድብ ውስጥ ነኝ። ፍጹምም ሆነ ዳንኤል የኮምፒውተርና ኢንፎርሜሽን ደህንነት ጉዳይ በኢትዮጵያ እምብዛም ትኩረት አልተሰጠውም ብለው ያምናሉ። የባለሙያዎቹ ቁጥርም በጣም አናሳ እንደሆነ ይስማማሉ። የኢትዮጵያ መንግስት የሀገሪቱ ቁልፍ መሰረተ ልማቶችና ኢንዱስትሪዎች በኮምፒውተር ላይ እየተመሰረቱ በመምጣታቸው ደህንነታቸውን የሚያረጋግጥና የሚያስጠብቅ ተቋም በ1999 ዓ ም መስርቷል። የኢንፎርሜሽን መረብ ደህንነት ኤጀንሲ የተሰኘው ይኸው ተቋም አገራዊ የኮምፒውተር ድንገተኛ አደጋ ምላሽ መስጫ ማዕከልን አቋቁሟል። ኢትዮ ሰርት በሚል ስያሜ ከአራት ዓመት በፊት የተመሠረተው ማዕከል የሳይበር መሠረተ ልማቶችን ከጥቃት የመከላከልና ምላሽ የመስጠት ኃላፊነት ተጥሎበታል። በምህዳር ውስጥ የሚገኙ መሠረተ ልማቶች ያላቸውን የደህንነት ክፍተት ገምግሞና ተንትኖ የማስተካከያ ስራ እንዲያከናውንም ይጠበቅበታል። የኢትዮጵያ መንግስት እንዲህ ዝግጅት ማድረጉን ቢያሳውቅም የሳይበር ጥቃቶች እየደረሱበት እንደሆነ አምኗል። የኮሚዩኒኬሽን እና ኢንፎርሜሽን ቴክኖሎጂ ሚኒስትሩ ዶክተር ደብረጽዮን ገብረ ሚካኤል በአንዳንድ የመንግስት መስሪያ ቤቶች ድረገጾች ላይ የደህንነት ጥቃት ገጥሞ እንደነበር ለሀገሪቱ የተወካዮች ምክር ቤት ባለፈው ዓመት በይፋ ተናግረዋል። ከእርሳቸው በኋላ ባለፈው ሰኔ ወር በተወካዮች ምክር ቤት የቀረቡት የኢንፎርሜሽን መረብ ደህንነት ኤጀንሲ ዋና ዳይሬክተር ሜጀር ጄነራል ተክለብርሃን ወልደ አረጋይ የጥቃቱን መጠን በቁጥር አስደግፈው አቅርበዋል። በ2008 ዓ ም በዘጠኝ ወር ብቻ በአገርና ዜጎች ላይ ጉዳት ሊያደርሱ ይችሉ ነበር ያሏቸውን 165 ዋና ዋና የሳይበር ጥቃቶችን መስሪያ ቤታቸው ማክሸፉን አስረድተዋል። መስሪያ ቤቱ ከሁለት ዓመት በፊት ለተወካዮች ምክር ቤት ባቀረበው ተመሳሳይ የሥራ አፈጻጸም ዘገባ በ2007 ዓ ም የነበሩት ዋና ዋና ጥቃቶች አርባ ብቻ ነበሩ። ኤጀንሲው ከዓመት በፊት በሰጠው መግለጫ በኢትዮጵያ በቀን አንድ ሺህ ገደማ የሳይበር ጥቃት እንደሚፈጸምም ገልጾ ነበር። የኢትዮጵያን ሁኔታ ከሩቅ ሆኖ ለሚገመግመው ፍጹም በሀገሪቱ ሲስተሞች ላይ ጥቃት መፈጸሙ ብዙም ግርምትን አይፈጥርበትም። በኢትዮጵያ ያሉ የመንግስትና የግል ድርጅቶች ኔትወርኮች ለአደጋ ተጋላጮች ናቸው ይላል። በጣም በአብዛኛው ክፍት ነው። ኪሪቲ መከላከያዎቹም ወይም ደግሞ ዲቴክት ማድረጊያዎቹ መንገዶች ብዙ ቦታ የሉም። ኢንተርኔት ካለው እና ከኢንተርኔት ወደ ውጭ የሚሰጡት አገልግሎት ካለ አብዛኛዎቹ ቦታዎች ለመግባት ቀላል ናቸው፣ ወይም ብሬኪን አርገ ኔትወርካቸውን ለማየት የተወሰኑ ሳይቶች አሉ ወይም ሰርቪሶች አሉ ነፃ ሆነው የሚያሳዩ ዝም ብለው ዓለምን ኢንተርኔት እስካን እያደረጉ ሰርቪስ ሊስት ያደርጋሉ። እዛ ላይ አሁን ገብተስ ኢትዮጵያ ብዙ ክፍትታ ያለ ክፍት መሆን የሌለባቸው ነገሮች ታያቸዋል። አብዛኞቹ ዩኒቨርሲቲዎች ይታያሉ፣ የግል ድርጅቶች ይታያሉ፣ የመንግስት ብዙ ኤጀንሲ እንደዚህ ያሉት ክፍት ክፍት ሆነው ይታያሉ ና ጥሩ ችሎታ ላለው ሀከር በጣም ቀላል ናቸው ለመግባት። የአዲስ አበባው ዳንኤል የፍጹምን ትዝብት ይጋራል። በኢትዮጵያ ከባንክ እስከ ግብር ስርዓት በኔትወርክ መያያዝ እና በሳይበር መጠቀም ብርቅ መሆኑ ቀርቷል። ቴክኖሎጂዎቹን በሀገር ውስጥ ለማስፋፋት የሚደረገውን ጥረት ያህል ለደህንነትም ከፍተኛ ትኩረት መሰጠት እንዳለበት ሁለቱም ባለሙያዎች አጽንዖት ሰጥተው ይመክራሉ። ኋላ ነገሮች ከተወሳሰቡ በኋላ ማጣፊያው ከሚያጥር ጊዜው ሳይረፍድ አሁኑኑ ይጀመር ባይ ናቸው። የዛሬው ጥንቅራችን ይህን ይመስል ነበር። ተስፋ ለሞ ወልደየስ ነኝ። መልካም ጊዜ።